ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዘር ነው ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀል በሰላም አደረሳችሁ። መስታወት አራጋው ነኝ። ጽዮን ግርማ ከጎን የጋቢና ትገኛለች። ሰላም፣ እንደምናመሻችሁ የዛሬውን ዝግጅቶቻችንን እናስተዋውቃችሁ። በአዲስ አበባ ከተማ የተደረገው የጅምላ ፈሳና ስራት ስጋት ውስጥ እንደከተተው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል አስታወቀ። ዶክተር አብይ የሚመራው መንግስት ከመጣ በኋላ ብዙ የሰብአዊ መብት መሻሻሎች አለ ብለን ሁሉም ሰው ሁሉም አካል ተስፋ በያዘበት ጊዜ በዚህ ወደ ኋላ የሚመልስ ነገር አሳስቦናል እ። አፈሳ መልክ አፈሳ መልክ እንዲታበስ አስቦ የሚሰራ ነገር የለም የለም። እና ግን እንደዚህ አይነት ስራ ሲሰራ ሁሉም ነገር ፐርፌክት ነው ማለት ግን አይቻልም። መጀመሪያ ላይ የሰማችሁት የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌን ነው። ተከትላችሁ የሰማችሁት ደግሞ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ነው። ሁለቱንም የያዘ ዘገባ ይኖረናል። በሌላ ዘገባ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሰባ ሶስተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያሰሙት የአሜሪካ ትቅደም ንግግራቸው በዓለም መሪዎች ዘንድ የተደበላለቀ ስሜትን መፍጠሩ ተሰማ። ዓለም አቀፋዊነት ፖሊሲን እንቃወማለን። በመላው ዓለም ያለውን የአገር ወዳድነት መርህን ነው የምንቀበለው ዝርዝሩን ይዘናል። በሌላ ዘገባ አሁን በሀገሪቱ ያለው ፖለቲካዊ ሁኔታ ከስሜታዊነት መውጣትና አስተውሎ መንቀሳቀስን የሚጠይቅ መሆኑን የሁለት ዋና ዋና የተቃዋሚ ፓርቲ መሪዎች አስታወቁ። በስሜት መንቀሳቀስ እንዳይኖር አንዳንድ ትንኮሳዊ ቢኖርም ቶሎ ለዚህ መልስ ለመስጠት አለመቸኮል ከሕዝብ ጋር ለማጋጨት የሚያስችሉ መፈክሮችም ሆነ ሌሎች እርስ በርስ ለማጋጨት የሚደረጉ መፈክሮች ሲሰሙ ስሜት ውስጥ ሆኖ ያንን እንዳስተጋባ በቅድሚያ የኦነግ ሊቀመንበር ዳውድ ኢብሳን በማስከተል ደግሞ የግንቦት ሰባት ቃል አቀባይ አቶ ሰለሞን ቦካልን ነበር ያደመጣችሁት። ሙሉ ዘገባውን ይዘናል። በሎስ አንጀለስና በኦሬንጅ ካውንቲ የሚገኙ ስምንት የኢትዮጵያና የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያናት በጋራ የምስጋና ቀንን አክብረው ውለዋል። የቤተ ክርስቲያን አንድነት እንዲመጣ በአጭር ጊዜ እንዲከናወን፣ ሁሉም ነገር በአማረ ሁኔታ እንዲጠናቀቅ ላደረጉ ጠቅላላ ወገኖቻችን አንድ የከፍ ያለ ምስጋና ቀቡ። ዝርዝሩን ይዘናል። በሌላ ዘገባ ከኢትዮጵያ በስልክ ያገኘናትን ወጣትም ጊዜ ከበቃን የመስቀል በዓልን በማስመልከት እናሳፍራለን። በኢየሩሳሌም አበራ መስቀሉ ለእኛ በራ፣ በኢየሩሳሌም አበራ መስቀሉ ለኛ በራ። ሁሉንም ከዝግጅቶቻችን ታገኝታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በቅድሚያ የኢትዮጵያን ዜናዎችን እናሰማችኋለን። በአዲስ አበባ ከተማ የተደረገው የጅምላ አፈሳና እስራት ስጋት ውስጥ እንደከተተው ዓለም አቀፉ የሰብዓዊ መብት ተቋም አምነስቲ ኢንተርናሽናል አስታወቀ። የኢትዮጵያ መንግስትም ሰብዓዊ መብትን እንዲያከብር ጠይቋል። የፌደራል ፖሊስ በበኩሉ በአፈሳ መልክ የተወሰደ እርምጃ እንደሌለ ገልጾ የታሰሩት ሰዎች ተለይተው በወንጀል ከሚጠረጠሩት ውጪ የቀሩት እንደሚለቀቁ አስታውቋል። የአስራ ሶስተኛው የህዝባዊ ወያኔ ሀርነት ትግራይ ህወሀት ጉባኤ በዛሬው እለት በመቀለ ተጀምሯል። በጉባኤው ለመጀመሪያ ጊዜ ተቃዋሚ የፖለቲካ ፓርቲዎች ተጋብዘው መልእክት ማስተላለፋቸውም ታውቋል። በዚህ ጉባኤ የፓርቲው ህገ ደንብ አምስቱ ጉዳዮች ውይይት ይካሄድባቸዋል ተብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሁለተኛ ዙር ጉባኤ ለማድረግ ማቀዱን ገልጸዋል። ዝርዝር ወሬውም በቅርቡ አሳውቃለሁ ብለዋል። ከሊቀመንበር ኪም ጋር እሰበሰባለሁ ሲሉ ትራምፕ ኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጉባኤ ላይ ለጋዜጠኞች ተናግረዋል። የጉባኤው ቦታና ጊዜ በቅርቡ እንደሚገለጽም አውስተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፖዮ በበኩላቸው ጉባኤውን እያቀዱ መሆናቸው ዛሬ ተናግረዋል። ከጥቅምት ወር በኋላ ሊሆን እንደሚችልም አመላክተዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ኢራንን ከዓለም ዋናዋ የአሸባሪዎች ደጋፊ ብለዋታል። ከሶስት አመታት በፊት ከኢራን ጋር የተደረገው የኒኩሌየር ስምምነት መንቀፉንም ቀጥለዋል። ዩናይትድ ስቴትስ በያዝነው አመት ቀደም ሲል ከስምምነቱ መውጣቷ የሚታወቅ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከድርጅቱ ጠቅላላ ጉባኤ ጎን የኒውክሌር መሳሪያ መስፋፋትን ስለመገደብ ያደረገውን ስብሰባ የመሩት ፕሬዚዳንት ትራምፕ የኢራን ኃይል ተጠቃሚነትን ባህሪ የጨመረው የኒውክሌር ስምምነት ከተፈረመ በኋላ ነው ብለዋል። እንዲህ አይነት ባህሪ ያለው መንግስት ኒውክሌር መሳሪያ እንዲኖረው መፍቀድ የለበትም ካሉ በኋላ አሜሪካ በቴህራን ላይ ከባድ ማዕቀብ ትጥላለች በማለት አስጠንቅቀዋል። የጸጥታው ምክር ቤት ስብሰባ የተደረገው ትራምፕ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር የኢራን መንግስት በኃይል ተጠቃሚነት ባህሪ እስከቀጠለ ድረስ መገለል ይኖርበታል ባሉ ማግስት ነው። የኢራን ፕሬዚዳንት ሀሰን ሩሃኒ በበኩላቸው በጠቅላላ ጉባኤው ባደረጉት ንግግር ማንንም ሀገር በግድ ወደ ድርድር ጠረጴዛ ለማቅረብ አይቻልም ብለዋል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ከአድማስ እንሻገርላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱጌዘር ወደ ቀዳሚው ዘገባችን ነው የምናልፈው በአዲስ አበባ ከተማ የተደረገው የጅምላ አፈሳና እስራት ስጋት ውስጥ እንደከተተው ዓለም አቀፉ የሰብዓዊ መብት ተቋም አምነስቲ ኢንተርናሽናል አስታወቀ። የኢትዮጵያ መንግስትም ሰብዓዊ መብትን እንዲያከብር ጠይቋል። የፌዴራል ፖሊስ በበኩሉ በአፈሳ መልክ የተወሰደ እርምጃ እንደሌለ ገልጾ የታሰሩት ሰዎች ተለይተው በወንጀል ከሚጠረጠሩት ውጪ የቀሩት እንደሚለቀቁ አስታውቋል። ጽዮን ግርማ ዝርዝር አላት። መስከረም አምስት ቀን 2011 ዓ.ም በቡራዩና አካባቢው የደረሰውን ጥቃት ተከትሎ መስከረም ሰባት ቀን በአዲስ አበባ ከተማ የተቃውሞ ሰልፍ መወጣቱ ይታወሳል። በእነዚህ ጥቃትና ግጭቶች ለጊዜው የዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ሃምሳ ስምንት ሰዎች ሕይወት ማለፉን ከፖሊ ከ ሆስፒታል አገኘሁት ያለውን ምንጮቹን ጠቅሶ ሲገልጽ የአዲስ አበባ ከተማ ፖሊስ ኮሚሽን ኮሚሽነር በአዲስ አበባ ብቻ የ28 ሰው ህይወት ማለፉን ተናግሯል። እንደዚሁም ደግሞ የፌዴራል የኮሚኒኬሽን ጉዳዮች ሚኒስትር በአጠቃላይ የ ሃምሳ አምስት ሰዎች ህይወት ማለፉ ይፋ አድርገዋል። ከዚህ በተጨማሪ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ሰኞ ዕለት በሰጡት መግለጫ ለ174 ለፍርድ የሚቀርቡ ከአዲስ አበባ መታሰራቸውን 1204 ደግሞ ለትምህርት ወደ ጦል ላይ ማሰልጠኛ መላካቸውን ጠቅሰው መግለጫ ሰጥተዋል። ከዚህ በተጨማሪ ከታስረው የነበሩት በሺሻ ማጨስ በጫት መቃምና እንደዚሁም ደግሞ ቁማር በመጫወት በሚል ተለይተው ተመክረው እንደተለቀቁ ጠቅሰዋል። ዓለም አቀፉ የሰብአዊ መብት ተቋም ተሟጋች አምነስቲ ኢንተርናሽናል ይህንን የኮሚሽነሩን መግለጫ ተቃውሞ መግለጫ አውጥቷል። የመግለጫውን ይዘት እንዲያብራሩልኝ የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን አነጋግሬያቸው ነበር። የእስር ተፈጸመበት አካሄድ የህግ አግባብ የለውም ኢትዮጵያንም የአለም አቀፍ ህግን በጣሰ መልኩ የተፈጸመ ነው አንደኛ ሰዎች ሻ ሲያጨሱ ወይም ስጫ ስለቃሙ ነው ያሳል ናቸው የሚል ነገር ነው ያለው አንደኛ ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፈዋል ተብሎ ነው ሶስተኛ ደግሞ ዘርፊያን ተብሎ ነው ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል ጦር ላይ ጦር ካምፕ ለተሃድሶ ትምህርት ተብሎ ማለት ነው እና እነዚህ ነገሮች ያው ሰዎች የሚያዙት በሕግ አግባብ ብቻ መሆን አለበት፣ የሚባለው በግልጽ በተቀመጠ ሕግ ያንን አያሟላም። ምክንያቱም ሺሻ ማጨስም ጫት መቃምም በኢትዮጵያ ሕግ የተከለከለ ነገር አይደለም። ሁለተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ስለጠበቃ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ቶን ላይ ማለት ወደ ሶስት መቶ አራት ሚሊዮ ኪሎ ሜትር ከአዲስ አበባ ይራቀ ነው ወደዛ ነው የተጋዙት እና ሰብአዊ መብታቸውን የሚጥስ ነው የሚለው እና በዶክተር አብይ የሚመራው መንግስት ከመጣ በኋላ ብዙ የሰብአዊ መብት መሻሻሎች አለ ብለን ሁሉም ሰው ሁሉም አካል ተስፋ በያዘበት ጊዜ በዚህ ወደ ኋላ የሚመልስ ነገር ታስቦናል የሚለውን ነገር ለመግለጽ ላይ መግለጫ ወጣ ነው። የአዲስ አበባ ፖሊስም ለሀገር ውስጥ መገናኛ በሰጡት መግለጫ የፌዴራል ፖሊስንም እኛ እንዳነጋገር ናቸው የሚሉት ምንድን ነው በዚህ ሰዎች የያዝነው ከአዲስ አበባም ከቡራዩም ነው። ከቡራዩ ወደ ሶስት መቶ አስር የሚሆኑ ሰዎች እንደውም አብዛኞቹ ከግድያ ጋር በተያያዘ ወንጀል፣ ከአዲስ አበባም እንደዚሁ የሰው ህይወት አልፏል። በድንጋይ በመደብደብ በስለት ነገርም እንደዚሁ ከአዲስ አበባም አልፏል። በቀጥታ ከወንጀል ጋር የተያያዙ ነገሮችን ይዘናል። ሌሎቹን ደግሞ አጣርተን ለይተን የምናወጣው የምንለየው ይሆናል። ምክንያቱም ከዘር ጋር የተያያዙ ስድቦች ዘርን ከዘር የሚያጋጩ አ የአፊ ስድቦች በሰልፍ ላይ ሲነሱ ነበረ። ሰልፉም ደግሞ ፍቃድ ያልተጠየቀበት ነበረ እና እንደዚህ አይነት ነገሮችን ሕግን ልናስከብር ስንል ደግሞ ያፈሳ ነው ይባላል እና ሕግን ለማስከበር የወሰድ ነው እርምጃ ነው ብለዋል። እና አምነስቲ እንደዚህ አይነት ነገሮችን እንዴት ነው በሕግ አግባብ መያዝ ያለባቸው ይላል እንደዚህ አይነት የተፈጸሙ ወንጀሎች ተፈጽመዋል ብሎ ሲያምን እንዴት ነው በህግ አግባብ ጉዳዩን ማየት የሚችለው? ፖሊስ አንደኛው ያው ሰልፍ ላይ መሳተፍ ያልተፈቀደ ቢሆን ወንጀል አይደለም፣ ምክንያቱም የኢትዮጵያ ህግም ዓለም አቀፍ ህጉም ላይ ማስፈቀድ ግዴታ አይደለም። የማሳወቅ ግዴታ ሊኖር ይችላል፣ እሱም ያን ያህል ብዙ ግዴታ አይደለም። ለምሳሌ አሁን ሰኞ ዕለት የተካሄደውን ሰልፍ እና ከዛ ውስጥ የነበረውን ቡራጅ ውስጥ የነበረውን ግጭት በማውገዝ ነው የተወጣው እና ኢሚዲየትሊ በኢሞሽን የተወጣ ሰልፍ ነው። ስለዚህ ለማሳወቅ የምንትን ለማለትም ጊዜ አልነበራቸው ይህንን አኮሚዴት በሚያደርግ መልኩ ነው ህጉ መተርጎም ያለበት። እና ማሳወቅ የሚለው እንኳን ቢባል እሱም ባያሳውቅ ራሱ ያ ቶለሬት መደረግ ያለበት ምክንያቱም ለመብቶች መከበር እና መተግበር ሰፊ ቦታ ሜዳ መኖር አለበት። እና እንደዚህ አይነት ነገሮች መንግስት ቶለሬት ያደረጋቸው የሚገባ ናቸው፣ ሊታገሳቸው የሚገባ ናቸው። ምክንያቱም እንደዚህ መብቶችን ሰፋ አድርጎ ነው መተርጎም ያለባቸው። መመዘኛው ያ ነው። ሁለተኛ የተባለው ነገር ራሳቸው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሰኞ ዕለት በሰጡት መግለጫ በግልጽ አስቀምጠውታል። ሺሻና እንትን ሲጠቀሙ የተገኙ ሰዎች ብለው ነው የተናገሩት። እንግዲህ ከፖሊስ ኮሚሽኑ የተገኘ መረጃ ነው። ስለዚህ ምንም እንትን የሚል ነገር አይደለም። ግን ያው ከመንግስት በኩል ከመንግስት ባለስልጣናት የሚሰጡት መግለጫዎች እርስ በሳቸው የሚጠጡ ስለሆነ ለዚህ ግራ መጋባት አድርገውናል እንጂ ራሱ ከፖሊስ ኮሚሽኑ የተሰጠ ሺሻ ማስጠቀሙ የነበሩ ሰዎችን ይዘን መክረን እንደጠናል ያሉት። ህግም ስናስከብር በህግ መሰረት ነው። የህግ ማስከበር ያልተወሰነ ስልጣን አግባብ የሌለው ስልጣን አይሰጥም። ስለዚህ ሰዎች ሲታሰሩ የሚፈጸሙ ስነስራ ራሶች አሉ። ጠበቃ ሊያገኙ ይገባቸዋል። ቤተሰባቸው ጋር ያገኙ ጅ ይገባቸዋል። በተወሰነ ውስጥ ተነሳሰር ይቻለበትም በአስራ በአርባ ስምንት ሰዓት ውስጥ ፍርድ ቤት ሊቀርብ ይገባል። ብዙዎቹ ለምሳሌ አንድ ሺህ ሁለት መቶ የሚሆኑት ከቤተሰብ ከእንትን በማይገናኙበት ሁኔታ ተይዞ እንደገና እንደገናውን ደግሞ ወደ ጦር ላይ ጦር ካምፕ ነው የተጓዙት እንደዚህ አይነት ቦታዎች ላይ የማይታወቁ የማሰሪያ ቦታዎች ላይ ሰዎች ሲጋዙ ደግሞ ለተለያዩ እንግልትና አንዳንዴ ደግሞ ለስቃይ ቶርቸር ስለሚባለውም የሚያጋልጥ ነው። ምክንያቱ ኦፊሻል የሆኑ የእስር ቦታዎች ላይ ሰዎች ይከታተሏቸዋል። ጠበቃ ያቸዋል። ቤተሰብ ያቸዋል። በግልጽ በሚታወቁ በግልጽ ዛ ላይ ሲሆን የሚከታተሏቸው አካላት አሉ። የኢትዮጵያ ሰብአዊ መብት ኮሚሽንም ሊሆን ይችላል፣ ቀይ መስቀል ሊሆን ይችላል፣ ሌሎችም ይከታተላል። እነዚህ ግን የማይታወቁ ምንም በሕግም እንደ እስር ቤት ያልተቋቋሙ ቦታዎች ላይ ሰዎች ሲታሰሩ ግን ይህ ክትትል የለም። ማንኛውንም ነገር ሊደረጉ ይችላሉ ሰዎቹ። ስለዚህ እንደዚህ አይነት ነገሮች መፈጸም የለባቸውም። በኢትዮጵያ ህግም፣ በኢትዮጵያ ህገ መንግስትም፣ በአለም አቀፍ ህግም ላይ የተቀመጡትን የሰብአዊ መብት ንትኖች የሚጥሱ ሲሆን ስለዚህ ህግ ማስከበሩ ልክ ነው። ጥቃት ላይ የፈጸሙ የጥላቻ መልእክት የሚያስተላልፉ ንግግሮችን ያደረጉ ሰዎች በህግ መሰረት ሊጠየቁ ይገባል ግን ሲጠየቁም ደግሞ በህግ አግባብ መሆን አለ። ስለዚህ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አሁን ከኢትዮጵያ መንግስት ምንድን ነው የሚጠይቀው? የኢትዮጵያ መንግስት ምን ማድረግ አለበት ነው የሚለው እነዚህ ከህግ አግባብ ውጭ የተያዙ ሰዎች ወይ ወንጀል ፈጽመው ወር ከተባለ ያለባቸው ማስረጃ እና የጣሱት ህግ ተጠቅሶ መከሰስ አለባቸው። ከረት ዘመድ ከህግ ከፍርድ ቤት ርቀው የተያዙ ሰዎች ተመልሰው መምጣት አለባቸው። የማይታወቅ ወንጀል ፈጽሟል ተብሎ የተያዙ ሰዎች ከዚህ በኋላ መያዝም የለባቸው። እንደዚ ነገር መደገም የለበትም። ዛ አጋጣሚ ደግሞ የምንናገረው ሰልፍን በተመለከተ ያለው ህግ መስተካከል አለበት። ግልጽ መሆን አለበት። ሰልፍ እንዴት ነው ወጣው? ሰልፍ ላይ የፖሊስ ና የህግ አስከባሪ አካል ምንድን ነው? እንዴት ይደረጋል? እንዴት ነው ሀይልን የምንጠቀመው መቼ ነው የሚለው ነገር ግልጽ መሆን አለበትና ይህንን በተመለከተ ያው የህግ ለውጥ የአሰራር ለውጥ መታየት አለበት። ስለዚህ እስካሁን የተገኘውን የሰብአዊ መብት በኩል ያለውን ተስፋ የሚያጨልሙ እርምጃዎች ባይወሰዱ ጥሩ ነው ነው የምንለው። በሌላ በኩል የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ስለዚሁ የእስር ሁኔታ ጠይቂያቸው ነበር። ወጣቶቹ የታሰሩት ከቡራዩም ከአዲስ አበባ መሆኑን ጠቅሰው በቀጥታ ከወንጀል ድርጊት ጋር የተያያዘ በሚል የተጠረጠሩት ወደ ፍርድ ቤት ይቀርባሉ፣ ሌሎቹ ደግሞ እየተጣራ ይፈታሉ ብለዋል። የእስሩን ሁኔታ በተመለከተ እስሩ የተፈጸመው በአፈሳ መልክ ነው የሚለውን ተቃውሞና ቅሬታ አንስቼ ጠይቂያቸዋለሁ ያፈሳመል ያፈሳመል እንዲታፈስ ታስቦ የሚሰራ ነገር የለም የለም። እና ግን እንደዚህ አይነት ስራ ሲሰራ ሁሉም ነገር ፐርፌክት ነው ማለት ግን አይቻልም። እንደዚህ አይነት ነገር ሁሉም ነገር ፐርፌክት ነው ፐርፌክት ይሄዳል በቃ ምንም ምንም አይነት እንትን ስህተት አይኖረው ማለት አደለም። ስህተት ሊኖረው በእርግጠኝነት ስህተት ሊኖረው ይችላል። ግን የእኛ ዓላማ አፈሳ አደለም። የእኛ ዓላማ ተጠርጣሪ በግድያ በወንጀል ወንጀል የፈጸሙ በወንጀላቸው እንዲጠየቁ ወደ ፍርድ ቤት እንዲቀርቡ መታረም ያለባቸው ደግሞ ታርመው፣ ምክንያቱም ለሀገርም ሰላም፣ ለራሳቸውም የታሰበውም ለውጥ ለሁሉም ነገር ይሄ የያዙት የብጥብጥ ቴንደንሲ ለማንም የማይጠቅም ስለሆነ ለሀገርም የማይጠቅም ስለሆነ፣ አብዛኛው ህዝብ ደግሞ ለውጥ ፈላጊ ስለሆነ የተወሰኑ ጥቂት ወጣቶች አብዛኛው ወጣት ለውጥ የሚፈልጉ ከመሆኑ አንጻር ህግ በተላለፈ መንገድ ህገ ወጥ በሆነ መንገድ ብሄር ለብሄር የሚያጋጭ መፈክል ብሄርን መተሎ መስገብ ጸያፍ የሆነ ስድብ በማሰማት እና ውከትና ብጥብጥ መፍጠር የቻሉ ወጣቶች መታረም አለባቸው። ብዙ ስለሆኑ ብዙ እንደመሆናቸው መጠ ሁሉም ለፍርድ አቅርቦ አንገንትን አድርጎ ከሶ ምን ብሎ ማለት የትራንዚሽን ስለሆነ ምናልባት እንደዛ ላናደርግ እንችላለን፣ ግን ታረሙበት የሚችሉበት ለመንገድ መፈለግ ስላለብን በሁለት ክፍለም ነው እናንትን ያደረግ ነው እና አፈሳ ግን በስቴት የታሰረ ሰው ኳለ የሚደድ ነው አዳርተን የምንሰጠው የምንለቀው መክረን መመክር ካስፈለገው መክረም የምንለቅበት ስቴሽን አለ። እና ስለዚህ ያን ያህል ግን ቴንሽኑ ወይም ደግሞ ፍላጎቱ የአፈሳ ፍላጎት የለምን። ስለዚህ በአፈሳ መልክ ታስቦ የተሰራ ስራ እንደሌለ ግን ህዝቡ በደንብ ማወቅ መቻል አለበት የሚለውን ብያዝ ይሻላል። ኮሚሽነር ዜኑ ጀማል አያይዘው የሀገሪቱን ሰላምና ጸጥታ ማስከበር እንደዚሁም ደግሞ ለሀገሪቱ እድገት መቆም የሚጠቅመው ወጣቶችን ነው። ስለዚህ ወጣቶች ከጸጥታ ሀይሉ ጋር በጋራ ቆመው የሀገራቸውን ሰላምና ጸጥታ ማስከበር ይገባቸዋል ብለዋል። ወደሚቀጥለው ዘገባችን የምናልፈው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሰባ ሶስተኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ያሰሙት የአሜሪካ ትቅደም ንግግራቸው በዓለም መሪዎች ዘንድ የተደበላለቀ ስሜት መፍጠሩን ተሰማ። ይህንን የፕሬዝዳንት ትራምፕን ንግግር ዓለም አቀፉ ማህበረሰብ እንዴት ያስተናግደዋል? የቪኦኤዋ ኤልሳቤት ቸርነት እና ከዋይት ሀውስ ደግሞ ሚሌ ጂስጊምስኪ የዘገቧቸውን አቀናጅቶ አዲሱ አበበ ተከታዩን አቀናግሯል። የዓለሙ መሪዎች በተሰበሰቡበት አዳራሽ ይህ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ንግግር ተሰማ። ዓለም አቀፋዊነት ፖሊሲን እንቃወማለን። በመላው ዓለም ያለውን የአገር ወዳድነት መርህን ነው የምንቀበለው። በሉዓላዊነት ላይ ያነጣጠረን ስጋት ኃላፊነት የሚሰማቸው አገሮች ሁሉ ሊከላከሉት ይገባቸዋል። የፕሬዝዳንት ትራምፕ ንግግር ግን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ ንግግር የተቃረነ መሆኑም ተስተውሏል። መሪዎች የሕዝቦቻቸውን ደህንነት የመጠበቅ ኃላፊነት አለባቸው። ዳሩ ግን ይህ ጥልቅ ትርጉም አለው። የጋራ የሆኑ መልካም ነገሮችን በጋራ ከመጠበቅ አኳያ የብዙሃን ሥርዓትን የማጠናከር ኃላፊነትም አለብን። የፕሬዚዳንት ዶናልድ ትራምፕ አሜሪካ ትቅደም መርህ ባለፈው ዓመት የድርጅቱ ጠቅላላ ጉባኤ ላይ ካቀረቡት የተለየ አልሆነም። ከእርሳቸው ቀደም ብለው ከነበሩት ከኦባማ አመለካከት ጋር ግን የተቃረነ መሆኑ ተስተውሏል። ፕሬዚዳንት ዶናልድ ትራምፕ ለጉባኤው ባቀረቡት ንግግር አስተዳደራቸው አከናወነ ያሉትንም ዘርዝረዋል። my administration has accomplished more than almost any administration in the history of our country. america is so true. <laughs> አልጠበኩትም ነበር። ፕሬዚዳንት ትራምፕ ባለፈው ዓመት ያቀረቡት ንግግር ደግመው ያሰሙ ያህል ነበር የጉባኤው አመለካከትና ምላሽ። በዚህም የአገር መውደድንና የአገር ፍቅርን በማጉላት ዓለም አቀፋዊነትን በማጣጣል ላይ ያተኮረ ነበር። የአየር ንብረት ለውጥን በመደገፍ የተናገሩት የፈረንሳያው ፕሬዚዳንት ኢማኑኤል ማክሮን ይህን ስምምነት ካልተቀበሉ አገሮች ጋር ዩናይትድ ስቴትስን ጨምሮ መሆኑ ነው። ምንም አይነት የንግድ ስምምነት እንዳያደርጉ ጥሪ አስተላልፈዋል። የፓሪሱን ስምምነት ካልተቀበሉ አገሮች ጋር ምንም አይነት የንግድ ስምምነት አንፈራረምም። ለንግድ ስምምነት የምንገባው ቃል ኪዳን ከአካባቢ የአየር ንብረትና ማኅበራዊ ግንኙነት ጋር ሊጣጣም ይገባዋል። ፕሬዚዳንት ዶናልድ ትራምፕ ለጉባኤው ባቀረቡት ንግግራቸው በኢራን ላይ ያነጣጠረ ሂስም ሰንዝረዋል። ከመሪዎቿ ጋር ከመገናኘቴ በፊት ኢራን አካሄዷን ማስተካከል ይኖርባታል። ሊያገኙን ይፈልጋሉ። በቅድሚያ ግን መስመራቸውን ያስተካክሉ። ሌላ ምርጫ አላቸው ብዬ አላምንም እና ከኢራን ጋር የጠበቀ ግንኙነት ለመመስረት ተስፋ እናደርጋለን። የኢራኑ ፕሬዝዳንት ሐስኒ ሮሃኒ ለፕሬዝዳንት ትራምፕ ምላሹን ሰጥተዋቸዋል። ሶኻን የክዲጋር ራሸኒድ አይም ስታርቲንግ ዘ ዳያሎግ ራይት ሂር ኤን ስቴት ንግግሩ ከዚህ ነው የሚጀምረው እና በማያዳግም ሁናቴ የምገልጸውም የዓለም አቀፍ ደህንነት ጉዳይ በአሜሪካ የአገር ውስጥ ፖለቲካ እንደ አሻንጉሊት ሆኖ ሊቀርብ አይገባውም። የተባበሩት መንግሥታት ድርጅት ደግሞ የአሜሪካ አስተዳደር አካል አይደለም። የዘንድሮው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እስከ መጪው አርብ የሚቀጥል ሲሆን የሰሜን ኮሪያና የኒውክሌር ጦር መሳሪያ ቅነሳ ከሰሞኑ አጀንዳዎች መካከል እንደሆኑም ታውቋል። ወደ ተከታዩ ዘገባችን እናልፋለን። አሁን በሀገሪቱ ያለው ፖለቲካዊ ሁኔታ ከስሜታዊነት መውጣትና አስተውሎ መንቀሳቀስ የሚጠይቅ መሆኑን የሁለት ዋና ዋና የተቃዋሚ ፓርቲ መሪዎች አስታወቁ። አንዳንድ ትንኮሳዎች ቢኖሩ እንኳን ቶሎ ምላሽ መስጠት እንደማያስፈልግ ለአባሎቻችንና ደጋፊዎቻችን መመሪያ ሰጥተናል ያሉት የኦነግ ሊቀመንበር አቶ ዳውድ ብሳ ናቸው። ሰልፍና ስብሰባ የሚካፈሉ ወጣቶች የሌላውን መብት ከሚነኩና ከሚያንቋሽሹ እንደዚሁም ግጭት ከሚቀሰቅሱ መፈክሮችና ዘፈኖች እንዲጠነቀቁ የመከሩት ደግሞ የግንቦት ሰባት ቃል አቀባይ አቶ ሰለሞን ቦጋለ ናቸው። እስክንድር ፍሬው ተከታዩን ዘገባ አልኳል። ያለፈው ሳምንት አሳዛኝ ክስተቶች መነጋገሪያ ሆነው ቀጥለዋል። በግጭቶች የተፈተነው ይህ አዲስ አበባና የቡራዩ የጸጥታ ሁኔታ ቀድሞ ወደነበረበት እንዲመለስ ግን ገንቢ በሆነ ሁኔታ መንቀሳቀስ እንደሚያስፈልግም እየተገለጸ ነው። እንደዚህ አይነቱ እንቅስቃሴ ከስሜታዊነት መውጣትንና አስተውሎ መራመድን የሚጠይቅ መሆኑን በቅርቡ ወደ አገር የገቡ የሁለት ዋና ዋና የተቃዋሚ ፓርቲ አመራሮች ተናግረዋል። ከረጅም ዓመታት ስደት በኋላ በቅርቡ አዲስ አበባ የገቡት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ከእነዚህ አንዱ ናቸው። ሰሞኑን ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የኦነግ ሊቀመንበር እንደገለጹት አንዱ በሌላው ላይ የሚያሰራጫቸው የተሳሳቱ መረጃዎች በራሳቸው ጥፋት ሊያስከትሉ ይችላሉ። ድርጅታቸው ከዚህ አንጻር እየሰራ ስላለው የሕዝብ ግንኙነት ስራ ጠየቂያቸውም ነው፣ ተከታዩን የመለሱት ኢትዮጵያ ውስጥ በጣም ረጅም ዓመት ነው የፈጀ ነው በዚህ በፖለቲካ ይሄ አንዱ አንድ ነገር ሲወረውር ሌላው መመለስ አንዱ ሲወረውር ሌላው መመለስ፣ እነዚህ ነገሮች በጣም ተደጋግመው መጥተዋል። የሚመለሱ ነገሮች ደግሞ ገንቢ የሆኑ ነገሮች ሳይሆኑ አንዱ የራሱን ምን ለመከላከል የሚያደርገው ነው። አልቸኮልንበትም። በበኩላችን በዚህ ነገር ማጣራቱ የትኛው አካል ነው እውነት እንደተባለው እንደዚህ የሚያደርገው መረጃ መፈለግ፣ ከዛ በኋላ ለአባሎቻችን የሰጠነው መመሪያ አለ አንደኛ በትግስት ወስንን የመጣ ነውን የሰላማዊ እንቅስቃሴ በትግስት መንቀሳቀስ። በዛ ላይ የትንኮሳ ወይም ደግሞ የህዝብን ስሜት የሚቀሰቅስ ከዚህ መቆጠብ። ችግሮች ካሉ ደግሞ ካለን ኢንፎርሜሽን ችግሮቹን ለመንግስት ሪፖርት አድርገን፣ እንደዚሁም ደግሞ በጎን ሆሪዞንታሊ ማለቴ ነው ሌሎች ድርጅቶች ጋር መረጃ በመለዋወጥ እንዴት ነው ይህ ነገር የሚስተካከለው የሚለውን በዚህ መሄዱ የተሻለ ይመስለናል። መንግስትም በእርግጥ የህዝቡን ሰላም ለመጠበቅ ግዴታ አለው። መንግስት ብቻ ሳይሆን ህዝቡም አብሮ ይህንን ሰላም መጠበቅ የግድ ወደ ሰላማዊ መንገድ መንቀሳቀስ ግዴታችን ነው ሁላችንም። አልፎ ተርፎ ደግሞ እንዴት አድርገ ነው አጣርተን፣ የት ጋ ነው ችግሩ ያለው፣ ምንድን ነው መፍትሄ የሚለውም ደግሞ አብረን ለመካፈል እንፈልጋለን ለህዝብ ለመግለጽ ወይ የተሳሳተ መረጃ ነው ያለው፣ በዚህ ላይ መግለጫ መስጠት ይህንን ቀስ ብለን እንሄደበታለን ብለን አሁን ግን ኃላፊነታችን ለእኛ ህዝብና ለአባሎች ለዚህ የምንሰጠው መረጃና መመሪያ ነው። ይህንን እየሰጠን ነው። ችኮላ እንዳይኖር በስሜት መንቀሳቀስ እንዳይኖር በሰፊው እየሰራን ነው። በሚዲያ ላይ እንደዚህ ዝም ብሎ ነገሮችን የማራገብና አሁንም ወደ ድሮ ከሚመልሰን በጣም እየተቆጠብን ነው። በበኩላችን አርበኞች ግንቦት ሰባትም ተመሳሳይ ሀሳብ አንጸባርቋል። በተለይ ሰልፍ የሚወጡ ወጣቶች ግጭት ቀስቃሽ የሆኑ መፈክሮች ዘፈኖችና ሌሎች እንቅስቃሴዎች አካል ላለመሆን እንዲጠነቀቁ ነው። የድርጅቱ የስራ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ አቶ አበበ ቦጋ ላይ ያብራሩት። እንግዲህ እንደምታየው ለበጎ ነገር ተብሎ የሚወጡ ሰልፎች ላይ እነዚህ ህብረተሰቡን ሰላምና መረጋጋት ሊያውኩ የሚችሉ ግጭት ሊያመጣ የሚችል አንደኛውን የሚያንቋሽሽ፣ አንደኛውን ደግሞ ከፍ አድርጎ የሚያሳ የሚመለከቱ መፈክሮችን የሚያሰሙ ኃይሎች ከበስተጀርባ ሆኖ የላካቸው የተደራጀ ናቸው ። ኃይል የሚከፍላቸውን የገንዘብ ክፍያ አገልግሎት መውጣት የሚያደርጉ ሰዎች ናቸው። እሱ ብቻ አይደለም። አሁን ሰሞኑ እዚያ አዲስ አበባ ከተማ ውስጥ በተደረገ አንድ ሰልፍ ላይ ቡራዩ አካባቢ ያደረገው እንግዲህ እንቃወማለን ብለው ወጥቷል የተባለው ላይ ኦሮሞዎች ከአዲስ አበባ ይወጡ፣ የአዲስ አበባ ከንቲባ ስልጣን ይልቀቅ፣ ዶክተር አብይ ስልጣን ይልቀቁ፣ ጊዜያዊ ሽግግር መንግስት ይመስረት የሚሉ መፈክሮች ሁሉ ሲተጋቡ ነበር የሚባል ነገር ሰምተናል ከሚዲያ እነዚህ ነገሮች የትኛውም ድርጅት የሚወክሉ አይደለም አንደኛ ሰላምና መረጋጋት በአገሪቱ ውስጥ እንዳይሆን ሆን ተብሎ እነዚህ ያደራጇቸው ኃይሎች በሰጧቸው መፈክርና በሰጧቸው አጀንዳ ነገሮችን ለመረበሽ የሚወጡ ናቸው፣ እና ሕዝባችን በተለይ በደንብ መጠንቀቅ ያለበት ወደ እነዚህ አይነት ሕዝብ ስብስብ የሚሄድ ማንኛውም ወጣት ማንኛውም በዛ ቦታ ላይ የሚገኝ ዜጋ ይሄንን ሂደት ሊያደናቅፍ የሚችል በለውጥ ኃይሎች ላይ የሚያነጣጥር የለውጥ ኃይሎቹን ለማደናቅፍ ወይም ደግሞ ከሕዝብ ጋር ለማጋጨት የሚያስችሉ መፈክሮችም ሆነ ሌሎች እርስ በርስ ለማጋጨት የሚደረጉ መፈክሮች ሲሰሙ ስሜት ውስጥ ሆኖ ያንን እንዳስተጋባ ይልቁንም ያንን መፈክር የሚያስተጋቡትን ኃይሎች በአካባቢያቸው ላሉ የጸጥታ አካላት በመጠቆም ለምን ያንን መፈክር ይዘው ወደዛ ቦታ እንዲመጡ እንዲያስረዱና ማን እንደላካቸው ታውቆ ህጋዊ እርምጃ የሚወሰድበት ሁኔታ እንዲመቻች ጥረት ማድረግ አለባቸው። ጥሪያችንም ይህን የተመለከተ ነው። ስለዚህ የሚወጡ መፈክሮችና ዘፈኖችን ዝም ብሎ መቀበል የለበትም ነው። ሰልፍ የሚወጣ ሰው ይሄ ከኔ ከወጣውበት የሰልፍ አላማ ጋር ይገናኛሉ ብሎ ማመዛዘን ይጠይቃል። በትክክል በትክክል አሁን እየተጠራ ያለው የለውጥ ኃይሉ እያለ ያለው አንድ ነው። አንድ ባለመሆናችን ነው ያላለፈው ሀያ ሰባት ዓመት ከፍተኛ ዋጋ የከፈል ነው። እርስ በርስ የምንባላበት ሁኔታ ተፈጥሮ ሶማሌና ኦሮሞ መካከል በጉጂና ጌዶ መካከል በተለያዩ ቦታዎች ሲደረጉ የነበሩ ማፈናቀሎች፣ እርስ በርስ መገዳደሎች የነበረው ክፍፍል ውጤቶች ናቸው። አሁን ያ ክፍፍል አላዋጣንም እና አንዱ ነን፣ አገራችንን ወደ ተሻለ ስርዓት እናሸጋገር። እኛ የአንድ ሀገር ህዝቦች ነን። በአንድ ሀገር ውስጥ የምንላይበት ቋንቋ የምንላይበት ሃይማኖት ብኖርን በጋራ የምንጠቀምበት ከፍተኛ የሆነ ጠቀሜታ አለ። ከጠቀሜታዎች ሁሉ ደግሞ ማህበራዊ ዋስትናችን፣ ደህንነታችን ከሁሉም የበለጠ ነው እና እርስ በርስ የሚያጋድለን እርስ በርስ የሚያጋጨን እርስ በርስ እንድንደባደብ የሚያደርግ ማንኛውም ግጭት የዚህ ለውጥ አካል አይደለም። በቡራዩና በአዲስ አበባ የተከሰቱት ሁኔታዎች የበርካቶች ህይወት እንዲጠፋ ምክንያት ሆነዋል። በአዲስ አበባ ብቻ የ28 ሰዎች ህይወት መጥፋቱን የከተማዋ ፖሊስ ኮሚሽነር በትናንትናው ዕለት አስታውቀዋል። የከተማዋ የጸጥታ ሁኔታ የተረጋጋ ቢመስልም ቀጣይ ሂደቶችና ክንውኖች ምን መሆን እንዳለባቸው ግን የተለያዩ አስተያየቶች እየተሰጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ኢትዮጵያ። ተነስ ከዳር እስከ ዳር፣ አገሬ ሰው ተነስ ከዳር እስከ ዳር። ይህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቪ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ መስታወት አድራጋው ና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ayo mama